በምስራቅ ሐረርጌ ዞን ጉሚ ቦርደዴ ወረዳ ኦቦንሳ ቀበሌ ገበሬ ማህበር ውስጥ ከሶማሌ ክልል የመጣ ልዩ ኃይል ዛሬ ጠዋት ጥቃት አድርሶ የስድስት ሰዎች ህይወት መጥፋቱን ነዋሪዎችና የወረዳ ባለስልጣናት ገለጹ። ሶስት ሌሎች ሰዎች መቁሰላቸውንና ወደ አሰቦት ሆስፒታል መወሰዳቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። ጥቃቱ በደረሰበት ቦታ እንደነበሩ የተናገሩት የጉሚ ቦርደዴ ወረዳ አስተዳዳሪ አቶ ሙሳ ኢሊ አቶ ሙሳ ኢሌ ለቪኦኤ እንደተናገሩት ልዩ ኃይሉ ኦሮሚያ ክልል ገብቶ ነው ጥቃቱን ያደረሰው። እንዲህ ሲሉ ነው የተናገሩት። ከሁለት ቀናት በፊት 250 የሚሆኑ የልዩ ኃይል ሰዎች በስውር ወደ ክልላችን መግባታቸውን ሰምተናል። ዛሬ ጥቃቱን እንዳደረሱ ለፌዴራል መከላከያ አቤቱታ አቅርበናል፣ ግን ጥቃቱን አላቆሙም ብለዋል አቶ ሙሳ ኢሌ። ስድስት የሚሆኑ ሰዎች ገለውብናል። ጥቃቱን ያደረሱትም በትልልቅ መሳሪያዎች ነው ብለዋል። የልዩ ኃይሉ አሁንም በአካባቢው እንዳለና ነገም ጥቃት ሊያደርስ እንደሚችል ነዋሪዎች ስጋታቸውን ገልጸዋል። በተለይም ነዋሪዎቹ አምርረው የተናገሩት የአሁኑ ልዩ ኃይል እንደ ቀድሞ የራሳቸው መለያ ልብስ የለበሱ ሳይሆን የመከላከያ ልዩ ዩኒፎርም ለብሰው በመከላከያ መኪና ተጭነው ነው የመጡት ነው ያሉት።